the voice of America. ባለፈው ቅዳሜ ማህበሩ በተለይ ዋሽንግተን አካባቢ ባሉ አውሮፕላን ጣቢያዎች የሚሰሩ ኢትዮጵያውያን ላነሷቸው ጥያቄዎች ስለተገኙት ድሎች ለኢትዮጵያውያን ማህበረሰብ መሪዎች አስረድቷል። አዲሱን እንስማ። ይህ ድርጅት በተለይም እዚህ ዋሽንግተን ዲሲ አካባቢ በሬገንና በዳላስ አውሮፕላን ጣቢያዎች የሚገኙ ሰራተኞች ለብዙ ጊዜ ሲያቀርቡ የነበረውን የደሞዝ ጭማሪና የመብት መከበር ጥያቄ ካለፈው ጥር ወዲህ ከግብ ማድረሱን ገልጧል። ይህ ድል የተገኘውም ዋሽንግተን ዲሲ አካባቢ በሚገኙ የሠራተኞች ማኅበራትና በኢትዮጵያውያን ማኅበረሰብ መሪዎች የተባበረ ትግል እንደሆነ ተገልጧል። ለመሆኑ ምን ምን ድሎች ተገኙ? የስብሰባው አዘጋጅስ ማን ነው? ቀሲሶ አለልኝ እባላለሁ። በአፍሪካን ኮሚኒቲ ቱጌዘር ውስጥ የኮሚኒቲ ኦርጋናይዘር ሆኜ አገለግላለሁ፣ እሰራለሁ። የኮሚኒቲ አደራጅ ሆኜ ነው ምሰራው። የአፍሪካ ኮሚኒቲ ቱጌዘር ነው የጠራው ያዘጋጀንበት ምክንያቱ በሬገን ኤርፖርት የተገኘውን በዳላስ እና በሪፖርት የተገኘውን ይሄንን ድል የመጀመሪያ ስቴፕ ከ7 ከ75 ሚኒመሞች 11:55 ተደርጓል። በዚህ በ2018 ደግሞ ጭማሪ አለ። ስለዚህ የኮሚኒቲ ሊደሮች ይሄን አግኝተናል ቀሪውን ደሞ የሚኖረውን የወገኖቻችንን መብት ማስከበር ጥያቄ አብረን እንድንሰራ እንድታውቁትና አብረን በጋራ ቆመን ኮሚቴያችን እንድናጠነክር ለማለት ነው። እንዳየሁት በዚህ ስብሰባ ላይ የተለያዩ ከሃይማኖቱም፣ ከሲቪክ ማህበራቱም፣ ከፖለቲካውም የተውጣጡ ኢትዮጵያውያን ማህበረሰብ መሪዎች ተገኝተዋል። እነርሱ ደግሞ በእነርሱ ስር የሚገኙ የማህበረሰቡን አባላት ይወከላሉ ማለት ነው። አፍሪካን ኮሚኒቲስ ቱጌዘር የተባለው ድርጅት ስሙ እንደሚያመለክተው ከኢትዮጵያውያን ሌላ የሌሎች አፍሪካ አገሮች ተወላጆችንም ያካትታል። የቅዳሜው ስብስብ ግን በሬገንና በዳላስ አውሮፕላን ጣቢያ የሚገኙ ኢትዮጵያውያን ሠራተኞች ባገኙት ድል ዙሪያ የተዘጋጀ ነበር። በእነዚህ ኢትዮጵያውያን ሠራተኞች ላይ ደረሱ ከተባሉ በደሎችና ጭቆናዎች አንዱ በቋንቋቸው እንዳይናገሩ መታገዳቸው ነው። እንዴት እና ሲሄ ተወገደ ታዲያ? እንደገና ቀሲስ ዋለልኝ ደስታ በአንድ መስሪያ ቤት ውስጥ እንግዲህ ሁለት ወይ ሶስት ኢትዮጵያውያን አንድ ላይ አንድ መስሪያ ቤት ውስጥ ሊሰሩ ይችላሉ። እርስ በርሳቸው በአማርኛ ሲያወሩ አለቃቸው እዚህ አማርኛ መነጋገር አትችሉም ብሎ እንዳይግባቡ እንዳያወሩ የመከልከል ነገር ነበረ። ይሄ ዳግመኛ በዛ አካባቢ እንዳይደረግ ዩኔኑ ተታግሎ ያመጣው አንዱ ውጤት ነው። ስራቸውን በስነስርዓት ውስጥ ከተወጡ ደረጃ ድረስ ከዚህ በኋላ እንዳይከለክሉ ተደርጓል። ቀሲስ ዋለልኝ እንደገለጡት ሰራተኞቹ እርስ በርስ በቋንቋቸው የመነጋገር መብት ብቻ አይደለም ያገኙት። እንግሊዝኛ ቋንቋ የማይችሉ መንገደኞችንም እንኳ በአማርኛ ሊያነጋግሯቸው ይችላሉ ግን አማርኛ ብቻ ነበር እንደ የተከለከለው። የሎካል 23 ፕሬዚዳንት አቶ በርተሎሜዎስ ባዩ አማርኛ ቋንቋ ብለን የተነሳ ነው ዋናው ምክንያት የእኛን ቋንቋ ፐርፐዝ ታርጌት ስላረጉት ነው። በዛ መስሪያ ቤት ውስጥ ለምሳሌ ስፓኒሽ የሚናገሩ ሠራተኞች ነበሩ አብረዋቸው እሱ ሲናገሩ ምንም አይሏቸው። ኦሮምኛ፣ ትግርኛ ከኢትዮጵያ ለምሳሌ እርግጠኛ ነኝ እንደሱ ማን ቋንቋ ከሁሉም ሁሉም ህብረተሰብ አባል ነው ያለው እዚህ እና ትግርኛ ኦሮምኛም ይነገራል። ኤርፖርት ውስጥ ግን ያው ለአሰሪዎቹ ልዩነቱን አያውቁትም፣ ጠቅላላ ያው አበሾች መሆናችንን እና የኢትዮጵያ ቋንቋ የኤርፖርት ውስጥ መናገር አይቻልም እና እንደውም አንድ ጊዜ አንዱ ልጅ ያለኝ እንደው ነው ስፓኒሽ ሲናገሩ ዝም ብሎ እሱን እንግሊሽ ኦንሊ ሲለው መተዋለቀው እሱ ስፓኒሽ የሚናገሩትን ለምን ዝም ትላለህ ሲለው ስፓኒሽ መናገር ከቻልክ ተናገር እና አሁንም አለ ሁሉም ድርጅቶች ይህንን ገና ህግ አልቀየሩ። ወደፊት በኤርፖርት ባጠቃላይ በፖሊሲ ደረጃ እንዲቀየር ነው የሚቀጥለው ትግላት። በቅዳሜው ስብስብ ጥያቄዎቻቸው የተመለሱላቸው ሰራተኞች ተገኝተው ምስክርነት ከመስጠታቸውም በላይ ይደርስባቸው የነበሩትን የመብት ጥሰቶችንም አስታውሰዋል። ያልተመለሱ ጥያቄዎችም አሉ። አንዱ አቶ በርቶሎሜዎስ እንዲህ ያስታውሳሉ። ወደፊት በኤርፖርት በአጠቃላይ በፖሊሲ ደረጃ የነፍሰ ጡር ሰራተኞች ስራ ላይ አኮሚዴሽን እንዲያገኙ ምናረግ እሱ በዩኒየን ያሸነፉት ላይ ብናሸንፍም፣ በአጠቃላይ ግን ዩኒየን ባይኖራቸውም በሁሉ በኤርፖርት ውስጥ ለውጥ መምጣት አለበት። በቅዳሜው ስብሰባ ላይ በነፍሰ ጡር ሴቶች ሰራተኞች ላይ ያለውን ሁኔታ ለመግለጽ ደግሞ አንዷ ተናጋሪ ይህም ብለዋል። ተስፋዬ ስዩም ነው የምባለው። በናሽናል ኤርፖርት በሬገን ነው የምሰራው። በኤችኤምኤስ ሬስቶራንት ውስጥ ነው ለአስራ ስድስት አመት ሰርቻለው። እዛ በተለይ በነብሰ ጡር ሴቶች በኩል ያለው ችግር ምንድን ነው? የምጠየቁትስ ምን እንዲደረግላችሁ ነው? እርጉዝ ሴት ብዙ ነገር ትፈልጋለች። በስራ ላይ እንደ ኖርማል ሰው ሆና ማገልገል አትችልም ማለት ነው እና ብዙ እንክብካቤ ቢያስፈልጋትም ግን ምንም የተለየ እንክብካቤ አይደረግልንም በስራ ላይ ማለት ነው። ሂደት መቀመጥ አንችልም በትክክል። እናንተ ስራም ብንመጣም መስራት ስላለብን ብንመጣም ግን ከሌላው የተለየ ማለት ሲደክመን አንደርስታንድ የሚያደርገን ሰው መሸከም ካለብን እንዳንሸከም የተለየ እንክብካቤ ማለትም እንክብካቤ ስልህ በዛ ሰዓት ሁኔታችንን ተረድቶ ትንሽ ከሌላው የተሻለ እንክብካቤ ነው የምንፈልገው። ማለት መቀመጥ ይደክመናል፣ ቶሎ ቶሎ ይደክመናል፣ ቶሎ ቶሎ መጠጣት አለብን፣ ቶሎ ቶሎ ሽንት ቤት መሄድ አለብን። የተለየ እንክብካቤ ነው ከሌላው የተለየ። እንደገና መሸከም ብዙ እቃ መሸከም አንችልም። በስራ ላይ በዛ ሰዓት በምንሆንበት ሰዓት ይህንን ሁሉ ተረድቶ እንክብካቤ የሚሰጠን ሰው ማለት ነው የምንፈልገው። ማናጀሮች አንደርስታንድ እንዲያደርጉን አንድ እሱ ሁለተኛ ነገር ሁለተኛ ነገር ደግሞ መውለጃችን ሰዓት ደርሶ እስከምንወልድ ድረስ መቆየት አለብን። ምክንያቱም የሚሰጠን የእረፍት ጊዜ በቂ ስላልሆነ ማለት ነው። ከዛ ጊዜ ድረስ ደግሞ በስራ ላይ መቆየት አደጋለው። እና እኛ እስከ ወልደንም ደግሞ ስንሄድ ክፍያ የለን። ስለዚህ ቶሎ መመለስ አለብን። ፍቃድ ማነው? ክፍያም የለው ክፍያ የለውም ምንም የተለየ ክፍያ የለውም ማለት በቫኬሽን ሰዓት የሚሰጠን የራሳችንን ያጠራቀምነው ነው። ቫኬሽን ሰዓት አለን ያችን ቫኬሽን ሰዓት ካለቀች አለቀች ነው በቃ እንደ ማንኛውም ቫኬሽን እንደሚወስድ ሰው ነው የሚሰጠን እንጂ የተለየ ምንም አይነት ክፍያ ስለሌለን በዛ የተነሳ ሶስት ወር እረፍት ጊዜ ቢሰጡንም ሶስት ወሩን አንጨርሰውም ተመልሰን እንገባለን ማለት ነው፣ ወደ ስራ። ምክንያቱም ያው ቤታችን በምንቀመጥበት ሰዓት ምንም አይነት ክፍያ ከሌለ ያው ቢል አለ መኖር አለ እና ያንን ሁሉ መክፈል አንችልም። ስለዚህ ግዴታ እንመለሳለን ማለት ነው። ይሄ ለምን ቆየ? ችግሩ ምንድን ነው? ትርስት፣ እንግዲህ ያው እኔ እንደሚመስለኝ እንግዲህ እስካሁን በሱ ነገር ላይ በሱ ኤሪያ ብዙ ፎከስ ተደርጎ እሷ እንትን አድርገው አልተነጋገሩበት ነው ይመስለኝ። እና ብዙ በተለይ በነፍሰ ጡር ሴቶች ብዙ ይሰቃያሉ በስራ ላይ። እንግዶቼን አመሰግናለሁ። በመብት ማስከበር ትብላቸውም ይቅናቸው እንላለን።